በኦሮሚያ ክልል በሚገኙ የተለያዩ ዩኒቨርሲቲዎችና መደበኛ ትምህርት ቤቶች የመማር ማስተማር ሂደት መስተጓጎሉንና ትምህርት ቤቶችን መዘጋታቸውን ተማሪዎች ለአሜሪካ ድምፅ ገልጠዋል። ተማሪዎቹ ትምህርት ለመዘጋቱ የሚጠቅሱት ምክንያት የተለያየም ቢሆን የጅማ ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር በቅርቡ ካወጣው የብቃት ማረጋገጫ የመውጣ የመውጫ ፈተናን በመቃወም ነው። በኦሮሚያ ዩኒቨርሲቲ ደግሞ በኢትዮጵያ ሶማሌ ልዩ ፖሊስ እየተወሰደ ነው ያሉት እርምጃ እንዲቆምና መከላከያ ፖሊስ ከዩኒቨርሲቲ ግቢ ይውጣ በሚል ተቃውሞው ከትናንት ጀምሮ ግቢውን ለቀው እየወጡ እንደሆነም ተናግረዋል። በምስራቅ ሐረርጌ ጉርሱም ወረዳ ውስጥ በሶማሌ ክልል ልዩ ፖሊስ በጥይት ተመቷል በሚል በተቃወሙ ወጣቶችና በመንግስት ታጣቂዎች መካከል በተፈጠረ ግጭት የሰው ሕይወት መጥፋቱን ተናግረዋል የክልሉ መንግስት በዚህ ግጭት አራት ሰው ሞቷል፣ አስራ ስምንት ደግሞ ቆስለዋል ብሏል። በሌላ በኩል በቄለም ወለጋ ዞን በደምቢ ዶሎ ከተማ እንዲሁ ትምህርት ለቀናት ያህል እንደተቋረጠ ተማሪዎቹ ተናግረዋል። ጽዮን ግርማ ነች ዘገባውን የያዘችው። ኦሮሚያ አልተረጋጋችም። ይህ ደግሞ ተማሪው ተረጋግቶ መማር እንዳይችል አውቆታል ይላሉ። ከትላንት ጀምሮ ከሀረማያ ዩኒቨርሲቲ ግቢ ውስጥ ትምህርት እያቋረጡ በመውጣት ላይ መሆናቸውን የሚናገሩ ተማሪዎች አንድ ስሙን መጥቀስ ያልፈለገ የዩኒቨርሲቲው ተማሪ ተማሪዎቹ ግቢውን ለቀው ለመውጣት ያበቃቸውን ምክንያት ይናገራል። ግቢው ከገባን ወዲህ ጀምረን ማለት ነው። ተቃውሞ ነበር፣ ጥያቄ ነበር። ያ ጥያቄ ምንድን ነው ጥያቄው? ምንድን ነው ድንበራችን ይከበርልን፣ እየጠፋ ያለው የሰው ህይወት ይቆም፣ መከላከያ ሰራዊት ከግባችን ይውጡልን። መሳሪያ ይዞ የምንማርበት አካባቢ እየዞሩ፣ እኛ መማር አንችልም። እየተደበደበ መማር አንችልም። ወይ እኛ እንውጣ፣ ወይ ሰራዊቱ ይውጣልን። በምን ጥያቄ ላይ ድርድር ነበር፣ ስብሰባም ነበር። ምንም መልስ አላገኘንም። እንግዲህ ያው ተማሪ ሁሉም ወጥቷል። ይሄ ነው ይህ ተማሪ እንደሚለው የጥያቄው መነሻ በኢትዮጵያ ሶማሌ ልዩ ፖሊስ አማካኝነት እየተፈጸመ ነው ያሉት ግድያ እንዲቆም የሚጠይቅ እንደሆነ ገልጾ ከዚህ ቀደም ተመሳሳይ ጥያቄ ተነስቶ ጉዳዩን የሀገር ሽማግሌዎች ገብተውበት ነገሮች እንደሚረጋጉ እንደተነገራቸው ይገልጻል። ነገር ግን ግድያዎች ቆመው ነገሮች ከመሻሻል ይልቅ እንደባሰበት እና እንዳውም ግቢው በመከላከያ ፖሊስ መጠበቁ ጥያቄውን ማባባሱን ይገልጻል። በድጋሜ የተቀሰቀሰው ጥያቄ የኦሮሞ ተማሪዎች ብቻ ለመሆኑን ግቢውን ለቀው እየወጡ ያሉትም ሁሉም ተማሪዎች መሆናቸውን ይናገራል። የኦሮሞ ልጆች የጠየቁ ጥያቄ ጥያቄያችን ነው። መልሱ ካልተገኘ እኛም ከነሱ ጋር እንጋራለን። እነሱ የሚሆኑትን እኛም አለንበት። ምን ጥያቄ ነበር? ከሌላ ብሔረሰብ ማለት ነው። ከዛ እኛ ልንወጣ ስንል እኛም አንቀርም ከእናንተ ቀንለያየናል አንድ ነን ብሎ ከኛ ጋር በሌላ ዩኒቨርሲቲዎች በአሁኑ ሰዓት ያለው ሌላው ተቃውሞ ከቀጣዩ ማለትም 2011 ጀምሮ ተመራቂ የመጀመሪያ ዲግሪ ተማሪዎች የመውጫ ፈተና ወይም ኤግዚት ኤግዛም እንዲወስዱ የሚያስገድደውን መመሪያ ተቃውሞው ነው። የሐረማያ ዩኒቨርሲቲው ተማሪ ይህን በተመለከተ ጠይቄው ነበር። ምንም እኛ ሲወስድ ምናምን ተቃውሞ አልነበረንም ለመሰለች ሲወስድ የእውቀት መለኪያ ነው። ግን ለተማሪ ከፍሬሽማን ጀምሮ መነገር ያለበት ነገር ነው። ግን እኛ እሱን የሰው ህይወት እያለፈ ያለው እያለቀ ያለው ጥያቄያችን ነው። ተመራ የሰው ህይወት መጥፋት ይቆምልን፣ በቃ ማታችን ይከበርልን፣ የሰው ህይወት የሚያጠፋ አካል ይጠየቅልን፣ ይቆም ሰላም ስለሆነ እሱን እንቀጥልበታለን ብለን ያሉ ያነጋገርኳቸው ሁለት የጅማ ዩኒቨርሲቲ ተማሪዎች ግን በዚህ ምክንያት ተማሪዎቹ ትምህርት አቁመው አብዛኛው ተማሪ ከግቢ ውጭ፣ ሌላው ተማሪ ደግሞ ግቢ ውስጥ ሆነው ትምህርት ተቋርጧል ይላሉ። አንድ ተማሪ ቀድሞ ሳይነገረው ትምህርት ከጀመረ በኋላ ወይም ደግሞ ሊያጠናቀቅ ሲል እንዴት መመሪያ ይወጣል? የወጣ መመሪያስ እንዴት ወደ ኋላ ሄዶ ይሰራል? ብለው ይጠይቃሉ። አንድ ስሙን መጥቀስ ያልፈለገ የጅማ ዩኒቨርሲቲ ተማሪ እስካሁን የሚገኘው ከዩኒቨርሲቲ ውጭ በሰው መኖሪያ ቤት ተጠግቶ መሆኑን በመግለጽ ስለ ሁኔታው ያስረዳል። እዚህ ግቢ የተፈጠረ ኤግዚት ኤግዛም ተቋውሞ ነበረ። ከባለፈው ሳምንት ጀምሮ ትምህርታችን እየተማረን ጥያቄያችን እየጠየቀን ነበረ። ከጥያቄያችን ተገቢ ምላሽ የሚሰጠን አካል ቀን ትምህርታችንን ለመቋረጥ ተገድደናል። ትምህርታችን ከባለፈው ሳምንት ጀምሮ ክላስ አልገባንም። በቃ እየተቸገረን ነው። አሁን ለሶስት ቀን ውጭ ነው ያለ ነው። ግቢ መግባት አይቻልም። በጣም እየተቸገረን ነው ግቢ መውጣት እንጂ መግባት አይቻልም። ኤግዚት ኤግዛሙ አሁን ከሚገቡ ተማሪዎች ቢጀመር ጥሩ ነው ብለን ከፍቅሬ ለመሳ ጋር ውይይት አድርገን ነበረ። እሱ በቃ በሚ አስፈራረው ነበረ ግዴት ትወስዳላችሁ ብሎ፣ ከዛ ጥያቄያችን እሱ መልስ አልሰጠንም። ከዛ እኛም ትምህርት ከመቋረጥ በቃ ወሰንን። ትምህርት አልጀመርንም እስካሁን አሁን ዛሬ በጣም እየተቸገረ ነው ያለ። ነው ውጭ ግቢ ውጭ ማለት ነው። አንተ የስንተኛ ዓመት ተማሪ ነህ በጅማ ዩኒቨርሲቲ? ምንድን ነው የምትማረው? እኔ ሶስተኛ አመት ተማሪ ነኝ የቴክኖሎጂ ተማሪ ነኝ መጀመሪያ ግቢ ሲገባ ቢያውቅ ኖሮ ምንድን ነው ፈተና መውሰድ አንፈራም ነበረ አሁን ነው የተነገረን ፈተና አለ ብለው አሁን ነው የተነገረን ከዛ አሁን እኛ አሁን መፈተን የለብን መጀመሪያ ሳትነግሩን አሁን ሲነግሩን አላችሁ ብለን ነው እምቢ እያለን ያለ ነው አሁን ነው የተነገረን መቼ ነው የተነገራችሁ ሲነገራችሁስ ምንድን ነው የተባላችሁት የፈተና ሁኔታ በዝርዝር ተገልጾላችኋል እንዴት እንደሚሰጥ ከተገለጸላችሁ ፊት ምንድን ነው የተባላችሁ? ፈተናው ፈተናው ሚኒስት ትምህርት ሚኒስቴር ነው የሚያወጣው። ከዚህ ከግቢ ስትመረቅ ነው የምትወስደው ፈተናው ካላለፍክ አትመረቅም። ተመርቀሃል ስራ ስራ ግን አትያዝም ነው የተባለው። ለዛ ነው እኛም ብ እያለን ያለ ነው። ትመረቃለህ፣ ግን ስራ መያዝ አትችሉም አሉ። ከዛ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ እንዲሁም አው ዲግሪ መሆን ቀርቶ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ ከዛ እኛም አስራ ሰባት ዓመት ተምረን በዲፕሎማ እንመረቅም ብለን ነው ተቃውሟችን እያሰማን ያለነው ምን አሏችሁ የትምህርት ቤቱ ሀላፊዎች የትምህርት ቤቱ ሀላፊዎች ምንም ካፌ ተዘግተዋል ምንም ለጥያቄያችን ተገቢ ምላሽ አልሰጠንም ካፌ ተዘግተዋል ግቢ ውስጥ ያለው ላውንችን ተዘግተዋል ተማሪ በቃ ምግብ ለመብላት ውጭ ይወጣል ወደ ግቢ መመለስ አይቻልም። ውጭ እንዳለ ተማሪ ውጭ ነው ያለው። ከተማ ውስጥ ነው ያለ ነው። ሁሉም ተማሪ ነው የሁሉም ዲፓርትመንት። አዎ ሁሉም ወጥተዋል። ውጭ ነው ያለ ነው። እቃችንን አሁን ወደ ቤታችን እንዳንሄድ እቃችን ውስጥ ነው ያለው። ልብሳችን እንዳለ ውስጥ ነው ያለው። እቃችን ይሰጡን ወደ ሀገራችን እንዳለን ብለን አመራሮችን ምንም እነሱም ጥያቄ ለጥያቄያችን ተገቢ ምላሽ አልሰጠንም። ውጭ ነው ያለ ነው ማለት እስካሁን አድማጮች ይህንን ትምህርት ሚኒስቴር አውጥቶታል የተባለውንና ለተማሪዎች ከዩኒቨርሲቲ ግቢ መውጣት ምክንያት ነው የተባለውን መመሪያ የመውጫ ፈተና ወይም ኤግዚት ኤግዛምን በተመለከተ የጅማ ዩኒቨርሲቲንም የትምህርት ሚኒስቴርንም የአመራር አካላት ለማግኘት ከፍተኛ ጥረት አድርገናል። ነገር ግን እስካሁን በጉዳዩ ላይ ምላሽ የሚሰጠን አካል አላገኘንም። በሌላ በኩል ከትምህርት ሚኒስቴር ለሀገሪቱ ዩኒቨርሲቲዎች በአጠቃላይ በደብዳቤ የተላለፈው መመሪያ እንደሚለው ዩኒቨርሲቲ የሚሰጠ የሚያስቀምጠውን ትምህርት ተከታትለው ያጠናቀቁ የቅድመ ምረቃ መርሃ ግብር እጩ ምሩቃን ከመመረቃቸው ቀድሞ አጠቃላይ ምዘና እንዲወስዱና ብቃታቸው እንዲረጋገጥ ይደረጋል። ለዚህም ተማሪዎች ከወዲሁ ቅድመ በቂ ዝግጅት እንዲያደርጉ ዩኒቨርስቲዎቹ ማህበረሰቡን በተመሳሳይ በአሰራሩ እንዲፈጽሙ በቂ ግንዛቤ እንዲያገኝ እንዲደረግ እናሳስባለን ይላል። በሌላ ዜና በምስራቅ ሐረርጌ ጉርሱም ወረዳ ውስጥ አንድ የቀበሌ አስተዳደር በሶማሌ ክልል ልዩ ፖሊስ በጥይት ተመቷል በሚል በተቃወሙ ወጣቶችና በመንግስት ታጣቂዎች መካከል በተፈጠረ ግጭት የሰው ህይወት መጥፋቱን አንድ ስሙን መጥቀስ ያልፈለገ የጉርሱም ከተማ ነዋሪ ለአሜሪካ ድምፅ ተናግሯል። እኔ ያለሁበት ጉርሱም ወረዳ ሁኛንቢራ ከተማ ነው። ጉርሱም የተፈጠረው ዛሬ ጠዋት ካሳ ኦሮሚያ የሚባል ቀበሌ ላይ ልዩ ፖሊሶች ይገቡና የዛ ቀበሌ አስተዳደር የሆነው ቦጠይ የሚባል በጥይት መጥተው እሱና አማቹን በጥይት አኮሰሉ። ከዚህ ጋር ተያይዞ ነው የጉርሱም ወረዳ ቄሮዎች እንዳሉ ተነሱና የጉሱም ወረዳ አስተዳደርና እንዲሁም የድርጅት ቢሮ እንዲሁም የጸጥታ አስተዳዳሪ ቢሮ ሄደው፣ ባለፈውም የእኛ አስተዳደር የነበረው በሰላም በእንደዚህ አይነት ከሄድ ነው የሞተው። ዛሬ ደግሞ ሌላም ሰው ስንመታ እንዴት ነው እስካሁን ዝም ብሎ የሚቀመጠው ተብሎ እሱም አስተዳዳሪውን ጥያቄ ካቀረቡላቸው በኋላ ማንም መስ እሰጣቸው አልቻለም። ልጆቹ ከዚህ ጋር ተያይዘ ነው በቃ ቀጥታ ከከተማው ስምንት ዘጠኝ ኪሎ ሜትር የሚሆን ቦታ ነው። ቦታው የተመጣበት ካሳ ኦሮሚያ የሚባል ቦታ ማለት ነው። እዛ ድረስ በእግራቸው ቀሮች እንዳሉ ተወጡና በባዶ እጃቸው እዛ ድንበሩ ድረስ ዘጠኝ ኪሎ ሜትር በእግር ከተጓዙ በኋላ እዛ ቦታው ላይ ሲደርሱ አጋጣሚ የኦሮሚያ ሚኒሻም ነበረ፣ የሶማሌ ልዩ ፖሊስና መከላከያም ነበረ በቦታው ላይ ማለት ነው። በዚህ ምክንያት ከዝ ተኩስ ይጀመር ይጀመር ና ተኩስ ልጆቹ በባዶ እጃቸው የሄዱ ልጆች ላይም ተኩስ ተጀመረ። ምንሻዎቹም እንደዛ ቦታ ይዘው እንደ ነበር ተኩሱ ተጀመረ። ከመከላከያም ከልዩ ፖሊሱ ማለት ነው አንድ ላይ ሆኖ ተጣምሮ ነው ሲተኩሱባቸው የነበረው። የጉርሱም ከተማ የኮሚኒኬሽን ኃላፊ አቶ ኢብራሂም አልዩ በበኩላቸው ሁኔታውን አረጋግጠው በዛሬው ዕለት አራት ሰዎች መገደላቸውንና አስራ ስምንት ሰው መቁሰሉን ለአፋን ኦሮሞ ዝግጅት ክፍላችን አረጋግጠዋል። በሌላ በኩል በቄለም ወለጋ ዞን በደምቢዶሎ ከተማ አጠቃላይ ትምህርት ለ15 ቀናት መቋረጡን ተማሪዎችና ነዋሪዎች ነግረውናል። የከተማው አስተዳደር ተማሪዎች ወደ ትምህርት ቤት እንዲመለሱ በድምፅ ማጉያ ቀስቀሳ ቢያደርግም ወደ ትምህርት ቤቶቹ የሚመለስ ተማሪ ግን የለም ብለዋል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዲድ በድረገጹ ላይ ተማሪዎቹ ያነሱትን ጥያቄና ትምህርት ማቋረጥን በተመለከተ ተማሪዎቹ ያነሷቸውን ጥያቄዎች በዝርዝር አስቀምጦ ተማሪዎቹ ትምህርታቸውን ጥለው መውጣታቸው ተገቢ አለመሆኑን በመጥቀስ የቀረቡት ጥያቄዎች ትምህርት ለማቋረጥ ምክንያት አለመሆናቸውን ጠቁሞ ጥያቄዎች ካሉ እየተማሩ መታገል ይሻላል የሚል ይዘት ያለው መግለጫ አውጥቷል። አድማጮች፣ በኦሮሚያ ውስጥ እየተከሰተ ያለውን ሁኔታ በተመለከተ የኦሮሚያ ክልል ኮሚኒኬሽን ጉዳዮች አቶ አዲሱ አረጋ ምላሽ እንዲሰጡን እንደዚሁም ደግሞ የፌዴራል የኮሚኒኬሽን ጉዳዮች ዶክተር ነገሪ ሌንጮ ማብራሪያ እንዲሰጡን በተደጋጋሚ በስልካቸው ላይ ሙከራ ብናደርግም ስልካቸው ባለመነሳቱ ልናገኛቸው አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ